የሙዚቃ ፍቅሩ ገና ከልጅነቱ ቢሆንም ሙዚቃን የመማር እድል ያገኘው የ12ኛ ክፍል ትምህርቱን ካጠናቀቀ በኋላ ነበር። ያሬድ ሙዚቃ ትምህርት ቤት እስኪገባ የሙዚቃ መሳሪያ የመንካትም ሆነ በቅርበት የማየት እድሉ አልነበረውም። በያሬድ ሙዚቃ ትምህርት ቤት ክላሲካል ሙዚቃን መማሩ አሁን ለሚሰራቸው ሙዚቃዎች መሰረት እንደሆነውም ደጋግሞ ይናገራል። ጃዝ ሙዚቃዎችን መስማት ሲጀምር ለጃዝ ሙዚቃ ያለኝ ፍላጎት ወይም ፍቅር በደምብ ከፍ እያለ መጣ። ጃዝ የሚባለውን ነገር መጫወት አለብኝ ብዬ የወሰንኩበት ጊዜ ሶስተኛ አመት ነው። በትክክል ትምህርቱ የለም፣ ግን የሬድ ውስጥ መጽሐፎች ብዙ መጽሐፍት ነበርና አውጥቼ ያነብ ነበረ። ሃርሞኒው ያው ክላሲካል ላይ ቤዝ አድርጎ ከዛ በኋላ ግን ሰፍቶ በራሱ መንገድ የሚሄድ አይነት ሃርሞኒ ወይም ቲዮሪ ያለው ነው የኢትዮጵያ ሙዚቃ በጃዝ መልክ በእኔ ደግሞ አይነት አሬንጅመንት እና አጫዋወት የተለየ አይነት የኢትዮጵያ ሙዚቃ ለሌላ አለም መቅረብ ይችላል የሚል ህልምና ምኞት ስለነበረኝ እሱን ነበረ ያሬዱስ ቁጭ ብዬ ራሴን ያስተማርኩት የኢትዮጵያ ቅኝቶች ላይ። ከዛ ባህላዊ የሆኑትን ሙዚቃዎች በደንብ ፒያኖ ላይ ቁጭ ብዬ እንዴት መጫወት እንደምችል ከኔም በፊት ደግሞ የተጫወቱት ትልልቅ የኢትዮጵያ ሙዚቀኞች እነሱ ደግሞ የተጫወቱበትንም አጫዋወት በደንብ አድርጌ አይመለከት ነበር፣ አስተውል ነበር። ኢንተርናሽናሉ የሙዚቃ አድማጭ እንዴት አድርጎ የኢትዮጵያ ሙዚቃ መቀበል ይችላል የሚለውን ብዙ ጊዜም ሰጥቼ እሱ ላይ ነው ከሶስተኛ አመት በኋላ እንትን የሰራውን ስመረቅም የራሴን ሙዚቃ ኢትዮጵያ የሆኑ ሙዚቃዎች ጽፌ ተመረቅኩኝ። ከዛ በኋላ ያው ወደ ሙዚቃው አለም በደንብ በመጫወት ደረጃ ተቀላቀልኩኝ። የሳሙኤል ይርጋ የሙዚቃ ድርሰት በኢትዮጵያ ዜማ ላይ መሰረቱን አድርጎ ከምዕራባውያኑ የሙዚቃ ስልት በተለይም ከጃዝ እና ከአር ኤንድ ቢ ጋር የተቀናበረ ነው። እኔ ውስጥ ጃዝ ሙዚቃ ብቻ ነው ያለው ብዬ አላምንም። ከዛም ሌላ ባህላዊ ሙዚቃ ስሰማው ያደግኩበት ነው እና ፖፕ ሚውዚክም የነ ጥላሁን ገሰሰ፣ የነ ማህሙድ አህመድ ያለ እሱ አላደግንም እና በደንብ እሱ ሁሉ ነገር ውስጤ ነበረ። ከዛ ደግሞ ክላሲካል ሙዚቃ ከያሬድ የወሰድኩት አዲስ ትምህርት አዲስ ህይወት ነበረ። የእሱን ኢንፍሉዌንስ አለብኝ። ስለዚህ የብዙ ሙዚቃ ኢንፍሉዌንስ አለብኝ እና እኔ ደግሞ በጣም የአር ኤን ቢ ሙዚቃ አፍቃሪ ነኝ። ስለዚህ የአምስት የስድስት ሙዚቃዎች ኢንፍሉዌንስ ውስጥ ያለ ማለት ነው። የተለያዩ የኢትዮጵያ ሙዚቀኞችን ያሳተፈው ታውን ኮልድ አዲስ እና አዲስ ሩ ዘሉኪንግ ግላስ በዳብ ክላውስስ የሙዚቃ አሳታሚነት የወጡት ሁለት አልበሞች በውጭው አድማጭ ተወዳጅ በመሆናቸው በተለያዩ የአውሮፓ ከተሞች የተዘጋጁ ፌስቲቫሎች ላይ ሙዚቀኞቹ በተደጋጋሚ እንዲጫወቱ እድሉን ከፍቶላቸዋል። ሳሙኤል የራሱ ቅንብርና ፈጠራ የሆነውን ጉዞ የተሰኘውን የሙዚቃ አልበም የአውሮፓ ሙዚቀኞችን በማሳተፍ በሪል ወርልድ ሪከርድስ ስቱዲዮ የሙዚቃ አሳታሚነት ለአድማጭ አቅርቧል። ጉዞ ዩኤስ ላይ ያለው አይቱንስ ቻርት ላይ አንደኛ ሆኖ ለአንድ ሳምንት ቆየ። ወደ አርባ የሚሆኑ ሚዲያ ጋዜጦችም፣ ሬዲዮም፣ ቲቪም የሁለት ሺ አስራ ሁለት ምርጥ አልበም ብሎ መረጠው። የሳሙኤል ይርጋ ጉዞ በሚል የሙዚቃ አልበም የተጀመረው የሙዚቃ ስራው ከሀገር ውስጥና ከውጭ ሀገር የሙዚቃ ተመራማሪዎች የሚሳተፉበት በጀርመን መንግስት ትብብር የኢትዮጵያ ሙዚቃ ስረ መሰረት ላይ ጥናት ለማካሄድ ዝግጅቱን ጨርሷል። ጉዞ የሚባል ሌላ የሪሰርች ፕሮጀክት ደግሞ ጀመርኩኝ። የፕሮጀክቱ አይዲያ ኢትዮጵያ ውስጥ ያለውን የሙዚቃ ስሩን የማግኘት አይዲያ ነበረኝ። ይህን አይዲያ ለፎሬን ሚኒስትር፣ የጀርመን ፎሬን ሚኒስትር አፕሩቭ ተደርጎ ፋንድ ለማድረግ ወሰኑ። ሪሰርች ፕሮጀክቱ አልተጀመረም ግን ጥናቱ አሁን ከዚህ በኋላ የሚጀመር ይሆናል። እሱ ራሱን የቻለ ሌላ ፕሮጀክት ነው። ሳሙኤል ይርጋ ዘ ሀበሻ ሴሽን የተሰኘ ስድስት ሙዚቃዎች አሉት። እንዲሁም ሀገሬ የሚል አራት ሙዚቃን የያዘ አልበም ለድረገጽ ሽያጭ አቅርቦ ነበር። ጉዞ ከተሰኘው የሙዚቃ አልበሙን በመቀጠል ሳሙኤል ይርጋ ሁለተኛ አልበሙን ለመስራት በዝግጅት ላይ ነው። ሁለተኛ አልበሙን ለመስራት የተዘጋጀው ነው። ኦልሬዲ ብዙዎቹን ስታቸ፣ ዋናው ሬኮርዲንግ ነው ዲዛይነር የሚደረገው እኔ ራሴ የምዘፍንበት አልበም እሱም እያለቀ ነው። ከዛ ሁለተኛ ከምሰራው የ ጉዞ፣ ሁለተኛው አልበም ሌላ። ይሄኛው አልበም ደግሞ እዚህ ሀገር ና ምናልባትም ሀገር ሊወጣ ይችላል። በአልበም ደረጃ ሁለቱ አልበሞች ናቸው አሁን እየተሰሩ ያለ። የሰራሃቸው ሙዚቃዎች በሀገር ውስጥ ተቀባይነቱ እንዴት ነው? ትንሽ ትግል አለው። እንደዚህ አይነት ሙዚቀኛ ሆኖ ኢትዮጵያ ውስጥ መኖር ከኑሮም ከምንም ጋር ሲታይ ትግል አለው። እኔ ውጪ የሄድኩኝ ሰርቼ ስለምመለስ ነው እንጂ ኢትዮጵያ ውስጥ ባለው ሁኔታ የሚያኖር ና በትክክል ቫሊዩ ተሰጥቶት የሚያስኬድ አይነት ህይወት አይደለም። አሁን እያየ ያለው እዚያ ጋር ለሙዚቃው ያለው ድጋፍ ከብዙ አቅጣጫ ትልቅ እንዲሆን ኢንስቲትዩት እንደ ራሱ ያሬድን ጨምሮ ህዝቡ መጥቶ አድማጭ ሲሆን፣ መንግስትም በሚያስፈልገው መንገድ ይሄንን ነገር ድጋፍ ሲያደርግ፣ የባህል ሴንተሮቹ ደግሞ እኛ ሀገር ያለው የሙዚቃ ላይ ያለው ችግር ቦታ ነው። ለምሳሌ ማጥኛ ቦታ ብዙ ሙዚቀኞች ታለንትድ ሆነው እነዚህ ሁሉ ቢሟሉላቸው ብዙ ታለንት ማየት ይቻላል ብዬ ስለማምን ነው። የሰራቸውንና ለመስራት ያቀዳቸውን እያደነቅን ከኛ ጋር ላደረገው አጭር ቆይታ እናመሰግናለን።